የአውሮጳ ህብረትና ካናዳ ከብዙ ውጣ ውረድ በኋላ በእንግሊዘኛው ምህጻር ሴታ የተባለውን አወዛጋቢውን አጠቃላይ የኢኮኖሚና የንግድ ስምምነት ከትናንት በስቲያ ተፈራርመዋል። በአንድ የቤልጂግ ግዛት ተቃውሞ ምክንያት የዘገየው ይኸው ስምምነትና አንድምታው ሲያነጋግር ሰንብቷል። የሴታ ውል ተቃውሞ፣ አንድምታውና አስተምህሮቱ የዛሬው አውሮጳና ጀርመን ዝግጅታችን ትኩረት ነው። አውሮፓና ጀርመን የአውሮጳ ህብረትና ካናዳ ባለፈው እሁድ የተፈራረሙት ሴታ የተባለው ውል ህብረቱ ከተለያዩ ሀገራት ጋር ከተፈራረማቸው የንግድ ስምምነቶች አንዱ ነው። ህብረቱ እንደሚለው ስምምነቱ ከ99 በመቶ በላይ ቀረጥና ሌሎች ተያያዥ ወጪዎችን በማስቀረት በሁለቱ ወገኖች መካከል የሚካሄደውን ንግድ በአመት በ12 ቢሊዮን ዩሮ ከፍ ያደርጋል። በህብረቱ አባባል ስምምነቱ ከአትላንቲክ ወዲህና ወዲያማዶ የሚገኙትን የእነዚህን ሀገራት ኢኮኖሚ ያሳድጋል፣ የስራ እድሎችንም ይፈጥራል። ይሁንና ከመፈረሙ በፊት በ የአስራ ስምንቱም የአውሮፓ ህብረት አባል ሀገራት መጽደቅ የነበረበትን ይህን ስምምነት የቤልጂጓ የፈረንሳይኛ ተናጋሪዎች ደቡባዊቷ ግዛት ዋሎኒያ አጥብቃ በመቃወሟ የቤልጂግ መንግስት ስምምነቱን ማጽደቅ ተስኖት ከህብረቱ ጋር ለአመታት ድርድር የተካሄደበት ውል ተገቶ ቆይቷል። ሶስት ነጥብ ስድስት ሚሊዮን ህዝብ ያላት ዋሎኒያ ከ500 ሚሊዮን በላይ የሚሆኑ አውሮፓውያን ከካናዳ ጋር የሚያደርጉትን ስምምነት መግታት መቻሏ አስገራሚም አነጋጋሪም ሆኖ ነበር የከረመው። የዋሎኒያ ግዛት ተቃውሞ በጥቅሉ ሲታይ ውሉ የግዛቲቱን ገበሬዎች ጥቅም ይጎዳል፣ ሉዓላዊነትን የሚጋፉ አስገዳጅ ህጎችንም ይጭናል የሚል ነው። ይህን የምትለው ደግሞ የሀብቷ ምንጭ የነበሩት ኢንዱስትሪዎቿ እየተዳከሙ የሄዱትና ከሌላው የቤልጅግ ግዛት ጋር ሲነጻጽር ኢኮኖሚዋ ዝቅተኛ ደረጃ ላይ የሚገኘው ዋሎኒያ ብቻ አይደለችም። ውሉ የሸማቾችን ማህበራዊ ጥቅሞች አያስከብርም፣ ለአካባቢ ጥበቃ ከለላ አይሰጥም የሚል ስጋት ያደረባቸው አውሮፓውያን ጥቂት አይደሉም። የብራስልሱ ዘጋቢያችን ገበያው ንጉሴ የዋሎኒያዎችንና የሌሎችም የስምምነቱ ተቃዋሚዎችን ጥያቄዎች በሁለት ይከፍላቸዋል። አንደኛው ይህ የነጻ ሸቀጦች ዝውውር ምርቶች ዝውውር ገበሬዎችን ለውድድር ይዳርግና ምርታቸውን ዋጋቸውን ዝቅ እንዲል ያደርገዋል። ስለዚህ የገበሬዎቹ ምርት ዝቅ እንደማይል ለእንዲህ አይነት ውድድር ሲጋለጡ ዋስትና መሰጠት አለበት የሚል ነው። አንዱ ይሄ ነው። ሁለተኛው ደግሞ በመዋለ ነዋይ ፍሰት ባለ ካምፓኒዎች ኢንቨስት ሲያደርጉ የአካባቢ መንግስታት ህግ አውጥተው የአካባቢ ጥበቃ ለማድረግም ሆነ ወይም ደግሞ የአካባቢውን ህዝብ ጥቅም በሚያስፈልግ ሁኔታ ህግ አውጥተው ያ ህግ የዛን ካምፓኒ ትርፍ የሚቀንስ ከሆነ ካምፓኒዎቹ መንግስትን ፍርድ ቤት ከሰው ጥቅማቸውን ሊያስጠብቁ ወይም ካሳ ሊጠይቁ ይችላል። ልዩ ፍርድ ቤት ይቋቋማል ይላል። ይህ ልዩ ፍርድ ቤት መንግስታት የራሳቸውን ህዝብ ጥቅምና ኢኮኖሚ ለማስጠበቅ እርምጃ እንዳይወስዱ ያደርጋል እና የዓለም አቀፍ ካምፓኒዎችን ጥቅም ነው የሚያስጠብቀውና ህብረተሰቡን ጥቅሙን አሳልፎ የሚሰጥ ነው የሚሉ እነዚህ ሁለቱ ነበሩ። እንግዲህ ዋለኞችም ሌሎችም ይህንን የሴታን ስምምነት የሚቃወሙ ክፍሎች የሚቃወሙት በዋናነት ቀረጥና ሌሎች ወጪዎች ውሉም ባይኖር በጣም ዝቅተኛ ናቸው የሚሉት። የስምምነቱ ተቃዋሚዎች ስምምነቱ የምግብ ደህንነትን ጨምሮ የአውሮጳ ሸማቾችን መብቶች ይጋፋል ሲሉ ይከራከራሉ። ከዚሁ ጋር ኪሳራን፣ ስርአጥነትንና ግለሰቦች ላይ ተጽዕኖ የሚያሳድሩ ጉዳቶችን በአካባቢ ጥበቃ ላይ የሚጋብዝ ነው ሲሉም ይተቹታል። የአውሮጳ ህብረት ግን ግን ይህን አይቀበልም። የህብረቱ ምክር ቤት ፕሬዝደንት ዶናልድ ቱስክ የችግሩ መንስኤ የነፃ ንግድን ትርጉም በደንብ እየተረዳው ጥቂት ብቻ መሆኑ ነው ይላሉ። ነፃ ንግድና ዓለም አቀፍ የምጣኔ ሀብት ትስስር በመቶ ሚሊዮኖች የሚቆጠሩ ሰዎችን ከድህነትና ከረሃብ ጠብቋል። ችግሩ ይህንን የሚያምኑት ጥቂቶች ብቻ ናቸው። ነፃ ንግድና ዓለም አቀፍ የምጣኔ ሀብት ትስስር ሰብአዊነትና ግጭትን ይከላከላል። ችግሩ ይህንን የሚረዱት ጥቂቶች ናቸው። በሴታ ስምምነት ላይ የተነሳ ውዝግብ ነፃ ንግድ ስለሚያሳድራቸው ትክክለኛ ተጽዕኖች ለህዝቡ ሀቅና አሳማኝ መረጃዎችን መስጠት ትኩረት የምንሰጠው ጉዳይ መሆኑን ያሳያል። የውሉ ዓላማ የትላልቅ የንግድ ድርጅቶችና የድንበር ዘለል ኩባንያዎችን ጥቅም ማስጠበቅ ነው የሚል ተቃውሞም ቀርቦበታል። የካናዳ ጠቅላይ ሚኒስትር ጀስቲን ትሩዶ እንዳሉት ግን ስምምነቱ ተቃዋሚዎች እንደሚሉት ለአንዱ ወገን በተለይም ሀብታሞችን ብቻ ለመጥቀም ያለመ አይደለም። ሰፊ የገበያ እድል፣ ተጨማሪ የኢኮኖሚ እድገትና ጠንካራ የስራ ዕድል ፈጠራ ለካናዳ መካከለኛ ገቢ ላለው የህብረተሰብ ክፍልና ለሌላውም ህብረተሰብ መልካም ዜና ነው። ካናዳውያንና አውሮፓውያን ከዚህ በተጨማሪ እድገታችን ሁሉን አቀፍ መሆን አለበት ሲሉ ይስማማሉ። ከእድገቱ የሚገኙት ጥቅሞች ለሀብታሞቹ ዜጎቻችን ብቻ ሳይሆን ለሁሉም መዳረስ አለበት። እኛ ለካናዳውያንና ለአውሮጳውያን ሰራተኞች ተጨማሪ እድሎችን በመፍጠር ይበልጥ አሳታፊና ተራማጅ ኢኮኖሚ ላይ የሚያደርስ ጎዳና ነው የያዝነው። የዋሎኒያ ግዛት ተቃውሞ የአውሮፓ ህብረትና የካናዳ የንግድ ውል ሳይፈረም ለሁለት ሳምንታት እንዲዘገይ አድርጓል። በዚህ ጊዜ ውስጥም ዋሎኒያ ከየአቅጣጫው ሲሰነዘርባት የቆየውን ጫና በመቋቋም አጥብቃ የተሟገተችለትን የገበሬዎቿን ጥቅም የሚያስጠብቅ ስምምነት ላይ መድረስ ችላለች። በስተመጨረሻ ዓለም አቀፍ ባለሀብቶችም መንግስታት ህጎችን እንዲቀይሩ እንዳያስገድዱ የሚከለክሉ ዋስትናዎችም ተሰጥተዋታል። በድርድር እነዚህ አግባቢ ሀሳቦች ላይ በተደረሰ በሶስተኛው ቀን ማለትም ባለፈው እሁድ ስምምነቱ በሁለቱ ወገኖች ተፈርሟል። የዋሎኒያ ግዛት ጠቅላይ ሚኒስትር ፖል ማኘት መግባባት ላይ ከተደረሰ በኋላ በሰጡት መግለጫ ውጤቱ የዋሎኒያዎችን ጥቅም ብቻ የሚያስጠብቅ አይደለም ብለዋል። ጥቂት ጊዜ ብንወስድም የደረስንበት ውጤት ለእኛ ለዋሎኖች ብቻ ሳይሆን ለመላ አውሮጳውያን ጠቃሚ ነው። እኛ በትክክል የምንፈልገው ምን አይነት አለም እንደሆን ማወቅ መሰረታዊ ጥያቄ ነው። ደንቦች ያሏት ወይስ የሌሏት አለምን ነው የምንፈልገው? ገበያውን በሕግ መቆጣጠርና መምራት እንዲሁም ለዜጎቻችን ጥበቃ ማድረግ ነው የምንፈልገው። ለዚህም ነው የታገል ነው። እናም የድካማችንን ዋጋ አግኝተናል ብዬ አምናለሁ፣ ምክንያቱም ተሰምተናል። አመሰግናለሁ። የዋሎኒያዎች ጥያቄ በድርድር መፍትሄ ማግኘቱ ዋሎኒያዎችንም ሆነ የአውሮፓ ህብረትን አስደስቷል። ይሁንና የውሉ ፊርማ መዘግየቱ ብዙ አነጋጋሪ ጉዳዮችን ማስነሳቱ አልቀረም። የአውሮፓ ህብረት ከአሁን በኋላ ትላልቅ የንግድ ስምምነቶች ላይ መድረስ መቻል አለመቻሉ እያነጋገረ ነው። የህብረቱ አሰራር ለወደፊት በታቀዱ ሌሎች ውሎች ላይ ሊያሳድር የሚችለው ተጽዕኖም እንዲሁ። ገበያው የዋሎኒያዎች ተቃውሞ ያስገኘው ውጤት በሁለት መንገድ የሚታይ ነው ይላል። አሁን የታየው ሶስት ነጥብ ስድስት ሚሊዮን የሆነ ህዝብ የዛ አካባቢ ፓርላማና መንግስት ሲቃወም ይህ ስምምነት የሚታገድ ከሆነ እንደተባለው እታች ያሉት ክፍሎች ሁሉ የሚሰሙበት አግባብ እንዳለ ነው የሚያሳየው እና የአውሮፓ ህብረት እንዲሁ ስልጣን ጠቅሎ በሁሉም ስም የሌሎቹን ጨፍልቆ የሚደራደር ሳይሆን የእነሱንም ይሁንታ የእነሱም ድምፅ የሚሰማ መሆኑ የታየበት ነው። ስለዚህ በአንድ በኩል ከታችም ያሉ ድምፆች ከታችም ያሉ መንግስታት ድምፃቸው እንደሚሰማ የተረጋገጠበት ነው። ይሄ አንድ ነገር ነው። ስለዚህ የአውሮፓ ህብረት ትራንስፓረንት ነው፣ ዴሞክራሲያዊ ነው፣ እንዲሁ ዝም ብሎ ስልጣን የሚጭን አይደለም የሚለውን ክርክር ትንሽ የሚያስገነዝብ ይሆናል። በሌላ መልኩ አለም አቀፍ አጋሮች ደግሞ አውሮፓ የብዙ የማይጣጣሙ መንግስታት ስብስብ በመሆኑ ድርድር ማድረግም ውሳኔ መድረስም ያስቸግራል። ይሄውላችሁ አሁንም ሰባት ዓመት ድርድር ከተደረገ በኋላ አንዲት ክፍለ ሀገር፣ አንዲት ግዛት ያውም ዋናው የቤልጅየም መንግስት ተደግፎ እያለ እነዛ ስለተቃወሙ ይህን ያህል መተጓጎል ደረሰ በሚል ወደፊት ከጃፓንም ጋር ከአሜሪም ጋር ከአሜሪካም ጋር እና ከሌሎችም ጋር የሚደረጉትን ግንኙነቶች ጥያቄ ውስጥ የሚያስገባው አሉ። ሆኖም ግን በመጨረሻ ይህ ስምምነት ይሄን አይነት ነገሮች ሊፈጠር ቢችልም ስምምነቱ ደግሞ እንደገና በመጽደቁ ይሄ የዴሞክራሲው ባህሪ እንጂ አሁንም የዓለም አቀፍ አጋር ሆኖ ስምምነት ማድረግ እንደሚቻል ያሳዩበት ሁኔታ አለ። ስለዚህ የአውሮፓ ሕብረትን ሁለቱንም ገጽታዎች ከሁለቱም አቅጣጫዎች ያሉትን ስጋቶችና አሰራሮችን ግልጽ አድርጎ ያወጣበት ነው። ከዚህ ስምምነት ሂደት ምን መማር ይቻላል? ምናልባት እንደ ኢትዮጵያ ያሉ የሶስተኛው ዓለም ሀገራት ምን ትምህርት ሊቀስሙ ይችላሉ? ቤልጅየም እንደሚታወቀው የፌዴራል ሀገር ነው። እንግዲህ ኢትዮጵያም ፌዴራሊስት ነ ነው የምትለው እንደውም አንዳንድ ጊዜ ከቤልጅየም ወስደናል ይባላል። የፌዴራል ስቴቱ የዋሎኒያው መንግስት የተቃወመው አንዱ የካምፓኒዎችን ጥቅም ያስጠብቃል ያለውን ፍርድ ቤት ነው። ለምሳሌ በኢትዮጵያ አንጻር ቢታይ በሆላንድ እና በኢትዮጵያ መንግስት የንግድ ስምምነት ቢኖር እና አንድ የቤልጂየም ካምፓኒ ቢሾፍቱ ላይ የአበባ እርሻ ቢያዘጋጅ የኦሮሚያ መንግስት በዛ አካባቢ የሚያወጣው ሕግ ምናልባት የዛን የአበባ ንግድ ትርፍ የሚጎዳ ሆኖ ከተገኘ ካምፓኒው የኢትዮጵያን መንግስት ከሶ ኪሳራውን እንዲከፍለው ወይም ደግሞ ማካካሻ እንዲሰጠው ማድረግ ይችላል የሚል ነገር ነው እና ከዛ አንጻር ምን ማለት ነው? የኦሮሚያ መንግስት ህግ አውጥቶ በአካባቢ እንደ ልቡ ለመንቀሳቀስ የማያስችለው ስርዓት እንዳይጫንበት መቃወም፣ በኢትዮጵያ ደረጃ ከሆላንድ ጋር የተደረገውን ውል ብሎክ የማድረግ የማገድ ስልጣን አለው ማለት ነው። ስለዚህ ፌዴራሊዝም ተግባራዊ ሲሆን በአካባቢ ደረጃ ያለው ማህበረሰብና መንግስት በብሔራዊ ደረጃ ያለውን ስምምነትና ፖሊሲ የማገድ ስልጣን እንዳለው በእውነተኛ ዴሞክራሲ የሚያሳይ ነው። ስለዚህ በየአካባቢ ያሉት መንግስታት የአካባቢያቸውን ህዝብና ጥቅም ለማስጠበቅ ከመንግስታቸው ጋር ያላቸውን ስልጣንና ግንኙነት ሁሉ የሚያሳይ ነው የሚሆነው እና እውነተኛ ፌዴራሊዝም እውነተኛ ዴሞክራሲያዊ ስርዓት ሲኖር እስከዚያም ድረስ ጥቅም ማስጠበቅ ይቻላል የሚለውን ማየት ይቻላል የሚል ግምታ አለኝ ይሄ የሴታ ውል ተቃውሞ አንድምታውና አስተምህሮቱ የዛሬው አውሮጳና ጀርመን ዝግጅታችን ትኩረት ነበረ። ገበያው ንጉሴን እያመሰገንኩ በዚሁ የምለያችው ሂሩት መለሰ ነኝ። ደህና ቆዩን።